ባሳለፍነው ሳምንት በደቡብ ጎንደር እስቴ ወረዳ መካነ ኢየሱስ ከተማ በአንድ የሙስሊም ሰርግ ላይ ክርስትናን የሚነቅፍ ሁኔታ ታይቷል በሚል ሁለት መስጊዶች ተቃጥለዋል፣ ሱቆች ተዘርፈዋል። ጥቂት ሳይቆይ በዚሁ ዞን አንዳቤት ወረዳ ጃራ አገዶ በተባለ አካባቢ አሁንም ሌላ መስጊድ በእሳት ነዷል፣ ቅዱሳት መጻሕፍትም ተቃጥለዋል። ሼህ ሰይድ ሙሐመድ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና የክልሉ የሃይማኖት ተቋማት ምክትል ሰብሳቢ እንደሚሉት እስልምናና ክርስትና እየተደጋገፉ የኖሩ ቤተ እምነታቸውን በጋራ ሲሰሩ የኖሩና አብሮነትን ያዳበሩ ናቸው። እናም እውነተኛ አማኞች ቤተ እምነትን አያቃጥሉም ነው ያሉት። አንዱ ተነስቶ የአንዱን ቤተ እምነት ያቃጥላል ተብሎ አይታሰብም። ግን ይህን ልዩነት ፈጥረው ሕዝቡን ለማተራመስ የሚፈልጉ ኃይሎች ይህን ችግር ፈጥረውታል። ይህ ሲሆን ግን በህብረተሰቡ መካከል ወንጀለኞችን ለሕግ ማቅረብ ይጠይቃል ከህዝቡ አይወጡም። በምንም መንገድ ቢሆን ህብረተሰቡ በቂ ኢንፎርሜሽን ይኖረዋል፣ እነማን እንደሆኑ ያውቃል። አጋልጦ ለፖሊስ እጁን ይዞ በመስጠት በኩል ይህን የነበረውን አንድነት ለማስቀጠል ይጠቅማል። የህግ አካላት አጥፊዎችን ተከታትሎ ለህግ ማቅረብ እንዳለባቸው የሚናገሩት ሸክ ሰይድ ህብረተሰቡ በመደራጀትና አንድነትን በመፍጠር ለትርምስ ኃይሎች ክፍተት መፍጠር የለበትም ብለዋል። የህግ አካላት ህግ አስከባሪ አካላት ደግሞ ወንጀለኞችን በመያዝ በኩል ፍጥነት ይጠይቃል። ከወንጀለኞቹ ቀድሞ ፈጥኖ ቢቻ ለሴራቸው ማክሸፍ እና ድርጊት ቸውን ሳይፈጽሙ ማስቆም፣ ያ ካልተቻለ ደግሞ ድርጊቱን ከተፈጸመ በኋላ ወንጀለኞቹን ለህግና ለፍርድ በማቅረብ በኩል ለሌላው አስተማሪ የሆነ ስራ ካልተሰራ ይህ መከባበርና ፍቅራችንን ወደሚያጠለሽ ሂደት እየሄደ ነው። ቀጣይ ይሄ ትርምስ ኃይል ደግሞ ቤተ ክርስቲያንም ሊያቃጥል ይችላል። ከዛ ሙስሊም ወንድሞች አቃጠሉልህ በማለት ክርስቲያኑ ሙስሊሙ ላይ እንዲነሳ የማድረግ ስራ ሊሰራ ስለሚችል እንደ ህዝብ ተደራጅቶ ተቋማትን የመጠበቅ እንደ መንግስትም አደራጅቶ ተቋማትን የማስጠበቅ ኃላፊነታቸውን እንዲወጡም በእኛ በኩል Yeah. በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባህር ዳር ሀገረ ስብከት ስራ አስኪያጅና የአማራ ክልል የሃይማኖት ተቋማት ሰብሳቢ መላከ ሰላም ኤፍሬም ሙሉአለም ቢሆን ጉዳት ከመድረሱ በፊት መንግስት ቀድሞ መድረስ አለበት፣ ህብረተሰቡም በመደራጀት አካባቢውን ሊጠብቅ ይገባል ነው ያሉት። መንግስት የራሱን ድርሻ መወጣት የግድላስ ኢንፎርሜሽንም እንዲ ሊሆን ነው ተብሎ ቀድሞ የሚወጣ ኢንፎርሜሽን ካለ ቸኩሉ መድረስ፣ ጉዳት ከመድረሱ በፊት ከወዲሁ ጥበቃ ማድረግ፣ ህብረተሰቡን ማስተማር፣ ማደራጀት፣ እርስ በርሱ ደግሞ እንዲጠባበቅ ማድረግ ነው። መቼም አንዳንድ ጊዜ በንወራት ዝንብ ያስፈራል ይባላል እና አሁን ስጋቶቹ አሉ በየትኛውም ቦታ ላይ። ስለዚህ ከዚህ ነፃ ለመሆን ህብረተሰቡ በሱ እየተጠባበቀ በደንብ እየተነጋገረ እየተወያየ ሳይሰለቻች በየቀኑ እየተገናኘ መነጋገር አለበት። እንደ መላከ ሰላም ኤፍሬም፣ ሃይማኖት የሚሞቱለት እንጂ የሚገሉለት አይደለም። ጠባጫሪነት የግለሰቦች እንጂ ሃይማኖታዊ የሆነ ሰው ቤት አይቃጥልም። እንዲያውም ሃይማኖት የሚሞቱለት እንጂ የሚገሉለት ሃይማኖት የለም በምድር ላይ። ጉዳት ቢደርስበትም ስለ ሃይማኖቱ ሰው አጸፋ ልመልስ የሚል መጽሐፍም የለም። ደንጊያ መወርወር ነውር ነው። በሃይማኖት ሰውን የጎሪጥ ማያት በጣም ነውር ነው። ከፍ ዝቅ ብሎ ማያት ነውር ነው። ጨርቀ ለባሽ አባት ታናሽ ብሎ መሳደብ በራሱ በመጽሐፍ ቅዱስ ትልቅ ኃጢአት ነው፣ በደል ነው። እግዚአብሔር ባሪያውና በምሳሌ የፈጠረውን ሰው ማክበር ግድ ይላል። ፖሊስ እስካሁን እያደረገ ያለው ምርመራ አጥጋቢ አይደለም ያሉት ሼህ ሰይድ በዚህ ረገድ ሰራ እንደሚገባም አሳስበዋል። የአማራ ፖሊስ ኮሚሽን አጠቃላይ ስላለው ሁኔታ እንዲያስረዳኝ የኮሚሽኑን ምክትል ኮሚሽነር ብጠይቅም ጉዳዩ በምርመራ ላይ ስለሆነ ዝርዝር መረጃ አልሰጥም ብሏል። ምርመራ ሲጠናቀቅ ለሕብረተሰቡ ይፋ እንደሚያደርግ በመጥቀስ አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።